በእነ አቶ በረከት ስምዖን የክስ መዝገብ በቀረቡ ማስረጃዎች ላይ የአቃቤ ሕግን አስተያየት ለመስማት የአማራ ክልል ጠቅላይ ፍርድ ቤት ለየካቲት 26 2012 ዓ ም ቀጥሯል ወደ አስቴር ልመልሳችሁ። ፍርድ ቤቱ በአንደኛ ተከሳሽ አቶ በረከት ስምኦን እና በሁለተኛ ተከሳሽ አቶ ታደሰ ካሳ በቀረቡ ማስረጃዎች ላይ የአቃቢ ሕግን አስተያየት ለመስማት እና ተከሳሾች ይያዙልን ያሏቸውን የሰነድ ማስረጃዎች እንዲቀርቡ ነበር ለዛሬ ቀጠሮ የነበረው። አቃቢ ሕግ በቀረቡ ማስረጃዎች ላይ ያለውን አስተያየት ለፍርድ ቤቱ በጽሁፍ አቅርቧል። በተለይ የኤሌክትሪክ ስማርት ቆጣሪን በተመለከተ አስተያየት ለመስጠት ተለዋጭ ቀጠሮ ይሰጠኝ ሲል አቃቢ ሕግ ጠይቆ ነበር። ፍርድ ቤቱ በኤሌክትሪክ ስማርት ቆጣሪው ጉዳይ ላይ ውሳኔ ለመስጠት ለሐሙስ ተለዋጭ ቀጠሮ ቢሰጥም አንደኛና ሁለተኛ ተከሳሽ በኤሌክትሪክ ስማርት ቆጣሪው ምክንያት የንግድ ምስጢር ከሚወጣና የሀገር ሀብት ከሚጎዳ ማስረጃ መሆኑ ይቅር ብለዋል። በጉዳዩ ላይ የመከላከያ ምስክር በመሆን የቀረቡ ግለሰብም ምስክርነትም ይቅር ብለዋል። በዚህም በጽሁፍ ያቀረቡት ማስረጃ እንዲያያዝላቸው ጠይቀዋል። አቃቢ ሕግ በበኩሉ ዛሬ በቀረቡ ሰነዶች ላይ አስተያየት ለመስጠት ተለዋጭ ቀጠሮ ይሰጠኝ ብሏል። ግራቀኙን የተመለከተው ፍርድ ቤት ተከሳሾቹ በጠየቁት መሰረት ኤሌክትሪክ ስማርት ቆጣሪውንም ሆነ ከዚሁ ጋር በተያያዘ የቀረቡትን የመከላከያ ምስክር ቃል ውድቅ አድርጓል። የተጠየቁት መስረጃዎችም ይቅረቡ ያሉ ፍርድ ቤቱ አቃቢ ሕግ አስተየቱን አስተያየቱን በጽሑፍ እንዲያቀርብ ትዕዛዝ ሰጥቷል። በመጨረሻም ፍርድ ቤቱ ለየካቲት ሀያ ስድስት ሁለት ሺ አስራ ሁለት ዓመተ ምህረት ተለዋጭ ቀጠሮ አስተላልፏል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር።